The Voice of America. ከአራት ቀናት በፊት ቤንሻንጉል ጉሙዝ ጉባ ወረዳ በአንዳንድ ቀበሌዎች የተፈጸመው ጥቃት በቁጥጥር ስር መዋሉን የጉባ ወረዳ ኮሚኒኬሽንስ ጉዳዮች ቡድን መሪ አስታወቁ። የቡድን መሪው ዛሬ ለቪኦኤ በሰጡት ቃል ወረዳው ዛሬ ወደ ነበረበት ሰላማዊ እንቅስቃሴ ተመልሷል ብለዋል። የአማራ ክልል የመንግስት ኮሚዩኒኬሽንስ ጉዳዮች ጽሕፈት ቤት በበኩሉ በጉባ ወረዳ በተከሰተው ጥቃት ሕይወታቸውን ያጡ አስራ አራት ዜጎች ቤተዘመዶቻቸው አካባቢ ሥርዓተ ቀብራቸው በክብር ተፈጽሟል ሲል አስታውቋል። አስቴር ምስጋናው ከባህር ዳር ዝርዝሮን ይዛለች። ከአራት ቀን በፊት በቤኒሻንጉል ጉሙዝ ክልል ጉባ ወረዳ በተለያዩ ቀበሌዎች በተፈጸመ ጥቃት የአስራ አራት ንጹሐን ዜጎች ህይወት አልፏል ስድስት ሰዎች ቆስለዋል የጉባ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቡድን መሪ አቶ ግርማ ንጋቱ ዛሬ ከቪኦኤ ጋር በነበራቸው ቆይታ ትናንትና ዛሬ አካባቢ ወደ ቀድሞ ሰላሙ ተመልሷል ብለዋል አጠቃላይ የጸጥታ ስራም በሰፊ ፈራ የሚገኘው ከዚህ ታሲ አካባቢ ያሉ መከላከያዎችን ሳይቀር ወደ ስራው መጥቶ እንደተሰማሩ ነው መጠረሽ ምክም ይሄንም አንዱ በፌዴራልም በዚህ ተቀናሽቶ ከፖሊስ ጋር ተደራጅቶ ነው እንቅስቃሴ ያደረጉት ያለ ከሌሎች ቀበሌዎች የሚኖሩ አንዳንድ ሰዎች በስጋት ወደ ወረዳው የመጡ ሲሆን ትላንት ከክልል የመጡ የፀጥታ አካላት ጋር ውይይት አድርገዋል። ወደ አካባቢያቸውም እንዲመለሱ ተነጋግረዋል ብለዋል። ከክልሉ ኮሚሽን እስከወረዳው መጥተዋል ያለውን የሀገር ሽማግሌ እና የሚመለከታቸውን አመራሮችም አንድ ላይ ተሰባስቦ ስለ ሁኔታው ሲወያዩ ቆይተዋል። የሶስት አመዋቅሩ በሰፊው ዛ ቦታ ላይ ተመድቦላቸው እነሱም ወደ ቦታቸው ተመልሰው ስራቸውን መስራት እንደሚችሉ ሲያስቀምጡ ነው ያዋሉት። በሌላ በኩል ከጉባ ወረዳ በተፈጸመ ጥቃት ህይወታቸውን ያጡ አስራ አራት ተወላጆች በአማራ ክልል የቅርብ ዘመዶቻቸው በሚገኙበት አካባቢ ስርዓተ ቀብራቸው ትላንት መፈጸሙን የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነህ ተናግረዋል ተናግረዋል። አንዱ የምዕራብ ጎጃም ሰከላ አካባቢ ያሉ ናቸው። ሁለቱ ወደ ጎንደር አካባቢ ናቸው። አንድ ሰው ከጃዊ ነው የበታቸው ያለፈው እነዚህ ሰዎች በክብር ከያሉበት ወደ ቤተሰቦቻቸው አስክሬናቸው በሰላም እንዲያርፍ ነው ተደርጓል። የንሻንጉል ጉምዝ ክልል መንግስትና የአማራ ብሔር ክልላዊ መንግስት በጋራ በመተባበር መከላከያ ሰራዊቱን ጭምር በአካባቢ ላይ ስለገባ አጥፊዎችን ለመያዝ ወደ ህግ ለማቅረብ እንቅስቃሴዎች ሲደረጉ ነው የነበረው። አሁን ላይ አካባቢው የተረጋጋበት ሁኔታና ወደ ወትሮ እንቅስቃሴ የጀመረበት ሁኔታ ነው ያለ። በቤኒሻንጉል ጉምዝ ክልል ጉባ ወረዳ በተፈጸመ ጥቃት የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነ ጥቃቱን የፈጸሙት የጽንፈኛው የህወሀት ተላላኪዎች ናቸው ማለታቸው ይታወሳል። በተቀነባበረ ሁኔታ በታቀደ ሁኔታ የቲፒሊስ ተላላኪዎች፣ የጽንፈኛ ኃይሎች ተላላኪዎች በፈጸሙት ግጭት ነው፣ ተኩስ ነው ሰው ያለፈውን። በተመሳሳይ የቤንሻንጉል ጉምዝ ክልል የአስተዳደር እና ጸጥታ ጉዳዮች ምክትል ቢሮ ኃላፊ አቶ አብዱል አዚዝ መሐመድ የጥቃቱ ፈጻሚዎች የግብጽና የህወሀት ተላላኪዎች ናቸው፣ በቁጥጥር ስር የዋሉ ተጠርጣሪዎች ማስረጃዎቻችን ናቸው ብለዋል። ከዛ በግብጽ ተልኮና በቲፒኤልኤፍ የሁከትና ብጥብጥ እንዲነሳ አለመረጋጋት እንዲነሳ የብሔር መልክ እንዲይዝ ለማድረግ የሚሞከር ነገር ነው። ይሄ መቀሌ ቆይቶ የመጡ አሉ ከሱዳን ደግሞ የመጡና ይህንን ተልኮ ይዞ የመጡ ናቸው። ማረጋገጫ ከዚህ በላይ ምን ይፈለጋል? ዛሬ ያነጋገርናቸው የትግራይ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊው ወይዘሮ ላይ አካሳ ግን አስተባብለዋል። ተጠያቂ መሆን ካለበት የትግራይ ክልል መንግስትና እንዲሁም መሪ ድርጅቱ ህወሀት ተጠያቂ መሆን ካለበት በትግራይ ክልል ውስጥ በሚፈጠሩ የጸጥታና የህውከት የተለያዩ ችግሮች ካሉ፣ የመልካም አስተዳደር ችግሮች ካሉ፣ የልማት ጥያቄዎች ካልመለሰ እነዚህ ችግሮች በሚፈጠርበት ሰዓት ተጠያቂ ይሆናል። በተመሳሳይ በቤንሻንጉል ያለውን የፀጥታ መደፍረስ መጠየቅ ያለበት እዛ ያለው የሚመራው ህገ ወጥ የሆነ ብልጽግና ፓርቲ የሚባለው በህዝብ ያልተመረጠ ብልጽግና ፓርቲ የሚባለው እና የመንግስት መዋቅሩ ነው መጠየቅ ያለበት። ምክንያቱም እያስተዳደር ያለው እሱ ነው። የህዝብ ጥያቄዎች መመለስ ሲያቅታቸው ጥያቄዎቹን መመለስ ሳይችል ሲቀርና እነዚህ ግጭቶች ሲነሳ የራሱ የመሪነት ሚናውን እየተመናመነ እየሄደ ያለበት የጸጥታ የደህንነቱን አካል ህገ ወጥ በሆኑ አገባቦች በሚፈጠሙ ተግባራት የህግ ልዕልናን በማያከብርበት ጊዜ ለሚፈጠሩ ችግሮች ተጠያቂው ራሱ እዛም የሚያስተዳድረው አካል ነው እሱ ሁኖ ሳለ ግን ተጠያቂ የሚያደርጉት ሶስተኛ ወገን የሚለውን አባዜ አላቸው ማለት ነው። ይህንን አባዜ መቆም አለበት። ህዝብ ማደናገር አይቻልም። እስካሁን የትግራይ ተወላጆች ፈጸሙት የተባለውን ነገር ወደ ተጨባጭ ወደ ማስረጃና መረጃ ይዘው ፊት ለፊት ለመግጠም እንኳን የማይችሉ በሀሰት መረጃዎች ግን እየወነጀሉ ስልጣናቸው ላይ መኖር የሚፈልጉ ሀይሎች መሆናቸውን ደግሞ ግን ማወቅ አለባቸው። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር